የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ አድማጮቻችን፣ ከዋሽንግተን ዲሲ ጋቢና ቪኦኤ ስርጭቱን ጀምረ። ተረኛው አስተናጋጅ ሀብታሙ ስዩም ነኝ። ጋቢና ቪኦኤ በምዕራብ ኦሮሚያ የተለያዩ ከተሞች የሞባይል ዳታ ገመድ አልባ ኢንተርኔት አገልግሎት ወይም ዋይፋይና መደበኛ የስልክ አገልግሎት በከፊል መቋረጡን ነዋሪዎችን፣ የቀጠናው ኃላፊዎች ገልጸዋል። ኢትዮ ቴሌኮም በጉዳዩ ላይ መግለጫ እንደሚሰጥ አስታውቀዋል። ጽዮን ግርማ ዝርዝር አላት። በምዕራብ ኦሮሚያ የተለያዩ ከተሞች የስልክ ኢንተርኔትና የገመድ አልባው ኢንተርኔት አገልግሎት እንዲሁም በምዕራብ ወለጋ፣ ቄለም ወለጋ፣ ሆሮ ጉድሮ ወለጋና በምስራቅ ወለጋ ሙሉ በሙሉ እና በከፊል የስልክ አገልግሎት መቋረጡን ነዋሪዎች ለአሜሪካ ድምጽ ገልጸዋል። ስራት ያለባ ንቺ ከተማ ነው የምኖረውም፣ ፊታደ ያና ይባላለ ግንጭ ከተማ። ነቀምቴ ነቀምቴ ከተማ ኢንተርኔት አገልግሎት አለ የለም? አሁን ከመቼ ጀምሮ ነው የተቋረጠው? ከሀሙስ እኮ ነው የተቋረጠው። ከሀሙስ ጀምሮ የስልክ ነው የተቋረጠው። ዳታ ዳታ፣ ፌስቡክ፣ ኢንተርኔት ምናምን የለም አሁን። ባይ የስልካችሁ ኢንተርኔት ዳታው የለውም። ኢንተርኔት አገልግሎት አይሰጥም፣ አይሰጥም፣ አይሰጥም። ዋይፋይስ ምናምን ሁሉም የለም አሁን። ምክንያቱም ጠይቃችኋል? ምክንያቱም ያው እ አልጠየቅኩም ለምን እንዳደረጉም ያው፣ ማንም ትጠይቃለች? ኮማንድ ስለሆነ አስቸጋሪ ነው፣ ምን መጠየቅ። የሰላሙ ሁኔታ አልተረጋጋም ማለት ነው ነቀምቴ ውስጥ ያው ሰላም ነው እንግዲህ ኮማንድ ፖስት ሲባል በወታደር ስለሚተዳደር አስቸጋሪ ሁኔታ ነው። ስለዚህ በተለይ የኢንተርኔት አገልግሎቱ ለምንደ የተቋረጠው ሁኔታ ምኑም አይታወቅም ምስጢር ነው። ያው እስካሁን እንደዚህ ነው ይሄ ነው የሚባል የለም። ወደ ደምቢ ዶሎ ወደ ጊምቢ ምናምን ምዕራብ ወለጋ እና ቄለም ወለጋ ደግሞ ጭራሽ ስልክም ራሱ የለም። ሌላው ስሙን መጥቀስ ያልፈለገ የአምቦ ከተማ ነዋሪ በበኩሉ የኢንተርኔት ብሮባንድ አገልግሎት ተቋርጦ ነበር ማለትም የተቋረጡ ከአርብ ዕለት ረፋድ ጀምሮ እስከ ሰኞ ዕለት ማታ አካባቢ ነው የመጣው። ለተከታታይ ለሶስት ቀን የጠፋው ማለት ነው በአምቦ ከተማ እንዲሁም በሌሎች ክፍለ ከተሞች እና በኢንተርኔቱ መቋረጥ ደግሞ በኢንተርኔት ዙሪያ በኢንተርኔት ስራ ላይ ለሚተዳደሩ ሰዎች ደግሞ ከፍተኛ ተጽዕኖ ፈርጥሮብን ነው የነበረው እና አሁን ላይ ያው የዕለት ስራችንም እሱ ነው እና እንደዛም ተቋርጦ ነበረ። ከትላንት ከሰኞ ዕለት ማታ አካባቢ ነው የመጣው። ሲቀጥል ደግሞ የኢንተርኔት የሞባይል ዳታም እንደዚሁ ተቋርጧል። ምክንያቱም ምንም ያወቅነው ነገር የለም እስካሁን እና ምላሹ የሚሰጠንም አካል የለም። ኢትዮ ቴሌኮምም ብንደውል አገልግሎቱ እየሰራ መሆኑን ነው እንጂ ባለሙያ ልኮልንም ምንም ሊያስተካክልልን አልቻለም። እና አሁን በራሳቸው ሰዓት ነው የለቀቁለን እና እንደዛ አሁን አምቦ ከተማ ላይ ያለው ጉዳይ እና የኢንተርኔት የሞባይል ዳታም እየሰራ አይደለም እስካሁን ድረስ ማለት ነው። በተመሳሳይ ስሙ እንዳይገለጽ የጠየቀ ነዋሪ ደግሞ ከሐሙስ ጀምሮ እስካሁን ዳታ የለም፣ ኢንተርኔት የለም ሆን የሚነቀምቴ ብቻ ነው። አሁን እስከነቀምት አለ በሞባይል ማገናኘት ይችላል። አለበለዚያ ማንኛውም ጋር ማገናኘት ነ ቄለም ወለጋ፣ ምዕራብ ወለጋ እና ሁሉም ያሉት ወለጋ ጨምሮ ኢንተርኔትም ሞባይልም የለም። ለነጋዴዎች ለምሳሌ ለእሱ ነው የሚጠቀሙ። አሁን በቴክኖሎጂ ስለሆነ ያ ሁሉ ቆሜ ማለት እኮ የሀገሪቱ ገቢ ቀነሴ ማለት ነው። መንግስት ራሱ ገዜ ላይ ማየት ይገባል። መንግስት እንደ መንግስት ራሱ ማየት ይገባል። ለህዝቡ ደግሞ እኔንም ኮኔክሽን መልቀቅ አለበት። ችግር ካለ ህዝቡ ማሳመን ነው እንጂ ኮኔክሽን ቆርጦ ምንም ማደረግ አይቻልም። የኢትዮ ቴሌኮም የምዕራብ ክልል ስራ አስኪያጅ አቶ ሙላቱ ጉደታ በበኩላቸው ማሊ ፈከበደ እንዴ ኑነት አካሬጅኔቱነት ከነጀን ነው ወጪ ኦፕሬሽን ፓርቲ ዳ ለምን እንደተቋረጠ አናውቅም። ከእኛ ይልቅ የዋና መስሪያ ቤቱን ሰዎች ብትጠይቁ የተሻለ ይሆናል። እንደ ክልል ግን የስልክ አገልግሎትም ሆነ የኢንተርኔት አገልግሎት እንደሌለ እኛም አውቀናል። ነገር ግን እስካሁን የተሰጠን ምላሽ የለም። የማዕከላዊ ምዕራብ ተወካዩ አቶ ተስፋዬ ለገሰ ደግሞ የሚያውቁት ነገር እንደሌለ ተናግረዋል። ለምን እንደተቋረጠ እስካሁን የታወቀ ነገር የለም። ብልሽት የገጠመው መሳሪያም የለም። የጠየቅነው ሰው የለም፣ የምናውቀውም ነገር የለም። የኢትዮ ቴሌኮም ዋና ስራ አስፈጻሚ ጽህፈት ቤት የኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ጨረር አክሊሉ ስለ መቆራረጡ ከአሜሪካ ድምፅ ተጠይቀው በጉዳዩ ላይ ቃለ ምልልስ መስጠት እንደማይችሉ በመግለጽ ነገር ግን ተቋሙ በቅርቡ ጋዜጣዊ መግለጫ እንደሚሰጥ ጠቁመዋል። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። በመቀጠል የጋቢና ህግና ፍትህ መሰናዶ ይደመጣል። ለበርካታ የፖለቲካና ህሊና እስረኞች ጠበቃ የነበሩ ሰዎችን ታሪክ ማስደመጥ መጀመራችን ይታወሳል። ከዚህ ቀደም የጠበቃ መሐ መኮንንን የሥራ ዘመን ቃኝተናል። ዛሬ ደግሞ ስለ ጠበቃ ወንድሙ ኢብሳ እንነግራችኋለን። በርካታ የፖለቲካና ህሊና እስረኞች ይቀርቡባቸው በነበሩት የፌዴራል ከፍተኛ ፍርድ ቤት የልደታ አራተኛና 19ኛ ምድብ ችሎቶች በየተኛ የሆነ ጎልማሳ አለ። ጠበቃ የቀጥሩበት ገንዘብ የሌላቸው እስረኞች በአይናቸው የሚፈልጉት ገንዘብ የላቸውም ብለው ሳይሸሽ ከጎናቸው የሚቆም አይነት ሰው ነው። ይህ ሰው ወንድሙ ኢብሳ ይባላል። ጥብቅና የሚቆምላቸውን ሰዎች ሕመም ያውቀዋል። ከ1977 እስከ ጥቅምት 1983 ባርሲ ክፍለ ሀገር የዶግዳ ወረዳ አቡራ ከተማ ከንቲባ ሆኖ ይሰራ ነበረ። አንድ አዛውንትን በግፍ የገደሉ የከተማዋ የጸጥታ ኃይሎች ለፍርድ እንዲቀርቡ አምርሮ በመሟገቱ ለቅጣት ተመርጠዋል። ኮሚሳሪያቱ ውስጥ ቡና እየጠጣን ነበር። ወደ ሻፓ አንደኛ ጻፊ ስነት ግጥ አውጥቶ እጅ ወደ ላይ አሉኝ። እጀን ወደ ላይ አልልም አልኳቸው። እሺ ቀጥ ብለ ወደ ጭላሎ አውራጃ ፖሊስ ጣቢያ ሄዳሉኝ። ራት ወታደሮች አጅበኝ ጭላሎ ወሰዱኝ። ከጥቅምት አስር እስከ መጋቢት አስር አስራ ዘጠኝ ሰማኒያ ሶስት ወንድሙ በማዕከላዊ ውስጥ እስረኛ ነበረ ዱላውን ስቅይቱን በዚያ እንዳ የሚናገራል። ደርግን ኢህአዴግ ሲተካ ወንድሙ በመደበኛ የፖለቲካ ፉክክር ውስጥ ገብቶ የፓርላማ ወንበር እስከ ማሸነፍ ችሎ ነበረ። በ2002 ዓ ም ኢህአዴግ ከ99 በመቶ በላይ የፓርላማ ወንበሮችን ማሸነፉን ማወጁን ተከትሎ ወንድሙ የፓርላማ ዘመኑ አከተመ። ድምፁን ሊያሰማበት የሚችልበት በየጊዜው እየጨመረ የመጣውን የመብት ረገጻ ሊሟገት የሚችልበት መስክ ማሰስ ያዘ። ከፓርላማ ሰዓቱ ቀንሶ ሲያጠናው የከረመውን የህግ ትምህርት በዚያ ሊጠቀምበት ወስኗል። በኢትዮጵያ ህገ መንግስት ላይ የተቀመጡትንና የገረቷን የገረሷን እነሱ እነሱን እየጠቀስኩ ኢህአዴግን ከፓርላማ በበለጠ በፍርድ ቤት በአደባባይ ለመሟገት ያመቸኛል ብዬ ነው ስድስት ኢህአዴግ ለከፍል ገደብን በሌለ ሁኔታ በተለይ ኦሮሞና አማራ ላይ ጭካኔ ያበዛ፣ ሁለት ሺ ስድስት በርካታ ወደ መደራዊ ኮንግሬስ አባሎች ታሰሩብን ለነሱ ጥብቅና እንድንቆም እኔና በጀኔ የምንባል እኛ ሁለት ሺ ስድስት ጥብቅና ጀመርን። ጀምረን ጥብቅናውን በኢትዮጵያ ውስጥም ፓርቲ ጥብቅናዎችን መጀመሩ ይሄ ነው። ሁለት ሺ ስምንት ጓደኞች ታሰሩ። የኦሮሞ ፌዴራል ኮንግሬስ ከግማሽ በላይ ወደ ሰባት የሚሆኑ ስራ አስፈጻሚው የታሰሩ፣ እኔ ብቻ ቀረሁኝ። እነዚህ ነገሮች እሊ ውስጥ ጨመሩኝ። ከጠላት ጋር እየተናነቁ ለአገር ለህዝብ ለህዝብ ከፍታ የሚታገል ሰው ይጠርቃል የምል እምነት ነው ያለኝ መ ሃይማኖቱን ይህንን ነው የሚያስተምረው። ና እሊ ያዘኝ ራሴ ወሰንኩ። በቃ ከእነዚህ ጨካኝ ገዢዎች ጋር እየተናነቁ ቢታሰር አይደለም ቢሞት እጠርቃለሁ በምል ጥናት ሁለት ሺ ስምንት ጓደኞች ከታሰሩ በኋላ ለእነ በቀለ ገርባ እና ለሌሎችም ጥብቅና እንዲቆም ዶክተር መረራ አልታሰሩም። አሁንም ቀጥላሉ። ብቻዬን ቀጠል። በተወሰኑ ሰዎች ጥብቅና በመቆም የተጀመረው የወንድሙ የአጋርነት ዘመን ወደ ሌላ ምዕራፍ መሻገር ጀመረ። ስራው ከብሔርም ከጎሳም ያለፈ እንደሆነ የሚያስገነዝብ እውነታ ጋር ተዋወቀ። በጣም በርካታ የአማራ ልጆች፣ ኦሮሞ ልጆች እኔ ኦሮሞ ፌዴራል ኮንግሬሽን ኮንግሬሲንሸን ስምር ቁጥር የሌለው ከእስር ቤት የሚወጣው ሁሉ የአማራ የኦሮሞ ነው በአብዛኛው በእርግጥ ሱማሌ ማለ ትግራይ ማለ ሌሎችን ቢኖሩ፣ በአብዛኛው እነሱ ናቸው። እና ከኦሮሞ ፌዴራሊስት ኮንግሬስ ጋር ተነጋግሬ ሲወጣ ሌሎች የኦሮሞ ልጆችም እኛም እኮ ፓርቲ ደጋፊዎችን ባለን ኦሮሞዎች ነን ጥብቅና አገልግለን አሉ። የአማራ ልጆችም ደግሞ በተመሳሳይ አሉኝ። በእውነቱ ማዕከላይ ውስጥ የነበሩ እነ በቀለ ገርባ ቢሆኑ በቃ ወንድሙ ከኦሮሞ አማራ የሚባል ነገር የለም። ማዕከላዊ ውስጥ ሁላችን እኩል የምንጠጠቀጠው ከቻልክና ከደፈርክ እነሱንም ልትረዳ ልጅ በእነዚህ ተነሳስቼ የአማራ ልጆች ወደ መቶ ሀያ አካባቢ ናቸው። የትግራይ ልጆች አስራ ሁለት አሉ አምስት አንትበል ተቀበልኩም፣ ዲክሌር አደረኩ። ምንድነው በማዕከላዊ እንጂ የትኛውም ኢትዮጵያ ሃይማኖት ምንም ይሁን የፖለቲካ ፓርቲ ምንም ይሁን ዘሪ ምንም ይሁን በምቻለኝ ሁሉ አገለግላቸዋለን። ወንድሙ ይብሳ አሁን ባለቅጽል ስም ሆኗል። ዘርና ብሔር ማንነት ሳይለይ መሟገቱን ያዩ ስለ ሁሉም የሚል ስም ሰጥተውታል። ስለ ሁሉም መቆም ግን አደጋን አደጋን መሳብ ጀመረ። አሁን ሁለት መቶ አምሳ ሰው ስደርስ አንድ ዳኛ አስራጠኛ ወንጀል ችሎት አለው፣ ስማቸውን አልጠረም። ከዚህ በኋላ አንተ ለሽብርተኛ ሁሉ ጠበቃ መሆን አትችልም። አንድ ጠበቃ የተወሰነ ደንበኛ ነው የሚይዘው የሚል ክርክር አንስቶ አጋጣሚ ያን ቀን ሰባ ሰባት በቁጥሩን ሰባ ሰባት በክሱም ሰባ ሰባት የሚባሉ የአማራና የትግራይ ልጆች ናቸው። እዚህ በግንቦት ሰባት በቲቪ ምናምን የተከሰሱ ሰዎች ነበሩ። በሚቀጥለው ሳምንት ወታደራዊ ልብሳቸውን ጠቅልሎ በጣም ተቆጥቶ ስባሉ ይቻልኩኝ እየተንቀጠቀጥኩኝ ነው። በቃ በአሁኑ ለሚዲያ የማይመች በጣም አስራ ሰባት እየደጋገሙ

ዛሬ በጋቢና ሴቶች ላይ እንግዲህ ቢታንያ ሉሉ እንግዳችን ሆናለች። በመቀጠል የሚሰማው መሰናዶ ነው። ቢታንያ የወጣቶች ለሀገራት ችግሮች የመፍትሄ አካል መሆን ይችላሉ ብላ ታስባለች። በዩኒቨርሲቲ ውስጥ የመሰረተችው የወጣቶች ህብረት ለአመራርና ለልማት ያልዳ የተሰኘ ድርጅት የወጣቶቹን አህጉራዊ ትስስር ከመጨመር አልፎ እንደ አውሮፓውያን አቆጣጠር በ2015 በአፍሪካ ህብረት የ50 ዓመት አጀንዳ ላይ ተሳታፊ በመሆን የፖሊሲ ቀረፃ ስራም ላይ ተሳታፊ እንዲሆን ችሏል። ኤደን ገረመው ከብሪታንያ ጋር ቆይታ አድርጋለች። በመቀጠል ይሰማል። ለአፍሪካ ችግር መፍትሄ ማመንጨት የሚችሉትና ውሳኔው ላይ መሳተፍ የሚገባቸው የአፍሪካ ወጣቶች ናቸው ትላለች። ቢታንያ ሉሉ የመጀመሪያ ዲግሪያን በኤሌክትሪክ ኃይልና በኮምፒውተር ምህንድስና፣ ሁለተኛ ዲግሪያን ደግሞ በአፍሪካ የሰውና የልማት ኃይል ላይ አድርጋለች። ሁለተኛ ደረጃ ተማሪ በነበረችበት ወቅት የተሳተፈችበት ሞዴል ዩኤን የተሰኘ በተባበሩት መንግስታት ድርጅት የሚደገፍ የትምህርት ቤት ክበብ ነገሮችን የሚታይበትን መንገድ እንደቀየረላት የምትናገረው ቤታንያ ከዚህ በመነሳት አዲስ አበባ ዩኒቨርሲቲ በምትገባበት ወቅት ወጣቶች ህዝብ ፊት ቆመው ንግግር ማድረግን፣ የፕሮጀክት እቅዶችን መጻፍን፣ በበጎ ፈቃደኝነት የመሳተፍን የመሳሰሉ የአይምሮ ክህሎቶችን ማዳበር እንዳለባቸው በማሰብ የወጣቶች ህብረት ለአመራርና ልማት ወይም ያልዳን መሰረተች። የወጣቶች ህብረት ለአመራርና ለልማት ወይም ያልዳ የተሰኘ የዩኒቨርሲቲ ክበብ መሰረተች። ራቴ ዩኒቨርሲቲ በጣም ቻሌንጅ ዩኒቨርሲቲ ነው። ያ ትምህርቱን በራሱ ይከብዳል እና ወጣቶች በጣም የሚጠፉበት ቦታ ጋሴሽን እንደምንም እዛ ከሚያዙ ከትምህርታቸው ጎን ለጎን ና ባሻገር መሪ ሆነው የሚወጡበትን ፕላትፎርም bizim anlamı da öyle var. programı በሚል አባል ሆኖ የገቡትን የተለያዩ የመሪነት ሌደርሽፕ ትሬኒንግ፣ ፐብሊክ ስፒኪንግ ትሬኒንግ ከኛ የሚጠበቀው ምንድን ነው የሚለው ብሬንስቶር የሚደረግበት ፕላትፎርም ለመስጠት ተችሏል እና ይሄ ደግሞ ምን ያስደረጋል የወጣቶችን ዝም ብሎ ተምሮ ተመርቆ ስራ መያዝ ብቻ ሳይሆን ከኛ ብዙ እንደሚጠበቅ እና አገራችን አልፈን አህጉራችን አፍሪካን እንዴት መለወጥ እንደምንችል የሚያለወት ፕላትፎርም ነበረ እና በሱ ምክንያት ኦልሞስት ሁሉም ማለት እችላለሁ አባል ሆኖ ያለፈ ሁሉ አሁን በሚሰሩበት ስራ ላይ እንዳለ ልቀው ነው የሚገኙት ነው። በሱ ነው በደንብ የጀመርኩት። የወጣቶችን የማብቃት ና የማነቃቃት ኢኒሽቲቪን በደንብ የተወጣሁት እሱ ላይ ነው። የአፍሪካ ሕብረት አባል ሀገራት የአህጉሪቱን የልማት አጀንዳ ሁለት ሺህ ስልሳ ሶስት ሲያዘጋጁም የአልደ አባላት ወጣቶች በፖሊሲ ቀረጻው ላይ እንዲሳተፉ አስቀድመው ጥያቄ በማቅረብ በአህጉሪቱ ጥያቄዎች ላይ መፍትሄ ለማምጣት የሚያስችላቸው ፖሊሲ ቀረጻ ላይ ተሳትፈዋል እና ከዩኒቨርሲቲ ሌቭል ከሚሰጠት በተጨማሪ የአህጉራዊ ፖሊሲዎች ሲቀረጡ የወጣቶች ድምጽ የግድ መግባት እንዳለ ያለበት በሁለት ሺህ አስራ ሶስት አፍሪካ ብረት የተቋቋመ በታንሳኛ ኤጀንሲ አካባቢ ዩኒቨርሲቲ ክለብን ብንሆን ከአፍሪካ ብረት ፓርትነት በማድረግ አጀንዳ ሰሚሴክስ ይገኝቷል። እና እሱ ሲወጣ ወጣቶች በደንብ አልተካተቱም የሚል ክፍተት ስላየን ከሰላሳ ስምንት አፍሪካ ሀገራ ሶስት መቶ ወጣቶችን አሰባስበን ፖሊሲውን ጊዜ እንዲያደርጉት ያደረግንበት ሁኔታ ነበረ። የዓለም አቀፍ የወጣቶች ማህበር ስለሆነ ኢንተርናሽናል ፕሬዝን ለማግኘት ብዙ አልከበደኝም። ቢታንያ ወጣቶች ተወዳዳሪ እንዲሆኑ የትምህርት ስርዓቱ ላይ በደንብ መታሰብ አለበትም ትላለች። የኢትዮጵያ ወጣቶች ከአፍሪካ ወጣቶች ጋር የሚያመሳስላቸው ተመሳሳይ ችግሮችን ፌስ ማድረጋቸው ነው። ስራ አጥነት የአህጉራዊ ችግር ነው። የወጣቶችን ቦታ ለመስጠት የውሳኔ ጠረጴዛዎች ላይ ቦታ ለመስጠት ተመሳሳይ ችግር ነው። ነገር ግን ችግሮቹን ጠጋበት ወይ የኢትዮጵያ ወጣትና የተለያዩ አፍሪካ ሀገራት ወጣቶች ይለያል። ሀገር ላይ ለውጥ ለማውጣት በፖለቲካ ኢንቮልቭ መደረግ አለበት እያ አላስብም። በተለያዩ ሲቪል ፕላትፎርሞች ላይ የእውነትም ሀገር መለወጥ ይቻላል የሚለው ነገር በደንብ ሰርጾ አልገባም። ከበቃ ትምህርት ተምሮ መመረቅን እንጂ ሀገርም የመቀየር እያታጣ ነው ያለው እና እኔም ማስበው ከወጣቱም በፊት ከልጆች ጀምሮ መሰራት አለበት ብዬ ነው የማስበው። ወጣቱ ኦፍኮርስ ብዙ ብዙ የተሟላ ነገር አይደለም። ከመንግስትም ላይ ክፍተት አለ። አሁን እየተሻሻሉ ነው፣ እንደውም በጣም የተሻሻሉ ያሉ ነገሮች አሉ። ወጣቶችን የማውቃት እና የአመራር ቦታዎችን የመስጠት፣ ሴቶችንም ወደ አመራር ቦታዎች የማስገባት ሁኔታ እየተካሄደ ነው ያለ እና አሁን ጥሩ ጊዜ ነው። አሁን ባለ ሁኔታ ፎርማል የሆነው የስራ ፌክተር ሁሉም የተማረ ሰው ሊወስድ አይችልም። ስለዚህ የስራ ጥነት ችግር አለ። ስለዚህ በስራ ጥነት ምክንያት ተስፋ መቁረጥ፣ ብዙ የተለያዩ ችግሮች አሉ ወጣቶችም የሚያጋጥማቸው። ይህንንም ደግሞ ያው የተለያዩ የግልም ሆነ የመንግስት አካላት እንደ ራሳቸው ኢንሼቲቭ ወስደው በደንብ ወጣቶችን የማብቃት ደረጃ መሰራት አለበት። ከመደበኛ ትምህርት ውጭ ሌሎች ክህሎቶችን አዳብረው እንዲወጡ እየተደረገ አይደለም ያለው። ስለዚህ ዋናው ችግር እሱ ነው ብዬ የማስበው። ከስር ጀምሮ ከመደበኛ ትምህርት ጎን ለጎን የተለያዩ ቴሌቶችን እያነጹ ወጣቶችን ማብቃት ከተቻለ ወጣቶች የራሳቸው ስራ ፈጣሪ ይሆናሉ፣ የራሳቸው መፍትሄ አምጪ ይሆናሉ። ከዛ ደግሞ ከፕሮፌሽናሎች ጋር አብረው ሆኖ እምቃላቸውን ተጠቅሞ አገራቸውንም አህጉራቸውንም መቀየር ይችላሉ የኢትዮጵያ ወጣቶች ከሌሎች የአፍሪካ አቻዎቻቸው ጋር ተወዳዳሪ ሆኖ እንዲወጡ ራሳቸውን በበጎ ፍቃድ አገልግሎትና ከመደበኛ ትምህርት ውጭ በሆኑ ክህሎቶች ማነጽ እንዳለባቸው ታሳስባለች ቢታንያ ወጣቶችን ከማብቃት ጎን ለጎን የሴቶች እኩልነት ላይ ሰፊ ተሳትፎም ታደርጋለች በዚህ ዙሪያ በሌላ ጊዜ ይዣት መመለስ ይሆናል ለአሜሪካ ድምጽ ሬዲዮ አይደን ገረመው ዋሽንግተን ዲሲ በከፍተኛ የትምህርት ተቋማት ውስጥ የነበረውን አለመረጋጋት ለመቅረፍ የተለያዩ እርምጃዎችን መውሰዱን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። ሙክታር ጀማል ዝርዝር አለሁ። በኢትዮጵያ የከፍተኛ ትምህርት ተቋማት ውስጥ ተከስቶ የነበረውን አለመረጋጋት ወደ ቦታውን ለመመለስ መንግሥት የጸጥታ ጉዳዮችን ለማረጋጋት እየሰራ መሆኑን የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር አስታውቋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴርና የፌዴራል ፖሊስ በቅርብ በጋራ ለሀገር ውስጥ መገናኛ ብዙሀን በሰጡት መግለጫ ሁከቶች በተቀሰቀሱባቸው ሀያ ሁለት ዩኒቨርሲቲዎች ጨምሮ በአጠቃላይ አርባ ዩኒቨርሲቲዎች የፌዴራል ፖሊስ ጸጥታውን እንዲቆጣጠር መወሰኑንና ፖሊሶች መሰማራታቸውን አስታውቋል። በዚሁ ሂደት የከፍተኛ ትምህርት ተቋማት የጸጥታ ሁኔታ እየተረጋጋ መምጣቱንና ተማሪዎች ወደ መማር ማስተማር ሂደት እንዲገቡ እየተሰራ መሆኑን የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ቃል አቀባይ አቶ ደቻሳ ጉርሙ ለቪኦኤ ተናግረዋል። አቶ ደቻሳ እንደ ተናገሩት በተለያዩ የከፍተኛ ትምህርት ተቋማት ለአለመረጋጋት ምክንያት ሆነዋል ወይንም እጃቸው አለበት በተባሉ ሰዎች ላይ እርምጃ እንደተወሰደም ተናግረዋል። አሁን ወደ ቶሎ ያልሰከኑና ወደ ሰላማዊ መማር ማስተማር በሚፈለገው መጠን የሚፈለገው መጠን መመለስ ያልቻሉ ጥቂት ዩኒቨርሲቲዎችን ለይተን ኮሚቴ አቋቁመን የሚመለከታቸው አካላት በተለያዩ የሁለቱ ክልል አመራር አካላትንም እንደገና የሕዝብ ተወካዮች ምክር ቤት ቋሚ ኮሚቴ ዚህ ደስተኛ ዘርፍ ቋሚ ኮሚቴ እና ከኛ ተቋም ከፍተኛ አመራሮች ታተቁበት ሁኔታ እነሚን አካላት ማወያየት እና ችግሮችን ለመፍታት በተለይ ገበላይ እንግዲህ ለማስከበር በጣም ብዙ ስራዎች ሰርቶ አሁን ያው ሰሞኑን እየተሰማ እንዳለው እርምጃ እየተወሰደ ያለው እያነሳን ያለ ነው። እርምጃ በሶስት አካላት ላይ ነው የተባለው፣ የተማሪዎች መምህራንና የአስተዳደር ሰራተኞች። በአጠቃላይ እስቲ በቁጥር ስናሰላቸው እስካሁን ባሉት መረጃ የሶስቱንም ሊያንሱልን ይችላሉ። የሶስቱንም ተማሪዎች የደመሱ ሰባ ተማሪዎች ናቸው እንዲባረሩ የተባለው ነው። አምስት መቶ ምናምን የሚሆኑ ደግሞ በማስጠንቀቂያ የታለፉ አሉ። ስድስት መቶ ሰባ አራት ነው የተማሪዎች የመምህራን ሰላሳ ሁለት ነው። ሌሎች የአስተዳደር አካላት ሁለት መቶ ሀምሳ ስድስት ነው። ሁን ባለ የሪፖርት በመጣራት ሂደት ያለ ደግሞ መቶ ሀምሳ አራት ከመምህራንም ከተማሪዎችም አሉ። በመጣራት ሂደት ላይ ያለ ማለት ነው። እና እነኛ አሁን ሁሉም ዩኒቨርሲቲዎች አንዳንዱም በሴኔት አንዳንዱም በ በቦርድ አንዳንዱም ደግሞ በሲቪል ሰርቪስ ሕግ መሰረት በእርቅን የሚወሰዱ እርምጃዎች ስለሆኑ እነኚህ ነገሮች ተጣርቶ ሲደርሱ የተጠቃለለ ሪፖርት እንጠፋቸዋለን። አሁን ግን ያሉት ነገሮች እነኚህ ናቸው። ሰላማዊ ወመር ማስተማርን ለማስቀጠል በጣም የተጠናከረ ስራ እየሰራ ነው። ስታር ፖሊስም ብዙ አብዙ የክልል የፀጥታ አካላትም በትብብር ማለት ነው። ከተሞቹ ሰላም ሲሆኑ ልጆቹ ሰላም የሚሆኑት ዩኒቨርሲቲዎቹም ሰላም ሲያገኙ ነው ከተሞቹ ሰላም የሚሆኑት እና እነኝን ነገሮች በቅንጅት እየሰራን ነው። ከድሬዳዋ ዩኒቨርሲቲ ውጭ ሌሎች ዩኒቨርሲቲዎች ይመስል ዛም የተማሪዎች ቁጥር መንጠፋጠብ ቢኖርም ወይ ደግሞ አንዳንድ ካምፓሶቻቸው ላይ የሆዘጌት ሁኔታ ቢኖርም ሁሉም ትምህርት ጀምረዋል። ሰላም የመማር ማስተማሩ ለማስቀጠል ጥረት እያደረግ ነው። ወደ ሀያ ሁለት ዩኒቨርሲቲዎች ናቸው ችግሮች ተቀሰቀሱበት የተባለው ከዛ ውስጥ ድሬዳዋ ዩኒቨርሲቲ ሙሉ በሙሉ ዘግቷል ስንል ሀያ አንዶቹ ምን አይነት የመማር ማስተማር ሂደት ላይ ነው ያሉት? ከዛ ውስጥ ከሀያ አንዶቹ አንድም ሁለትም ሙሉ በሙሉ ወደ ትምህርት ገብቷል ማለት ይቻላል። ሙሉ በሙሉ ወደ ትምህርት ገቡዋል አሉ የተማሪ ቁጥር ይንጠባጠብባቸው እንጂ። አሁን ለምሳሌ ጎንደር አቁሞ ነበረ ሙሉ በሙሉ ወደ ትምህርት ገብቶ ነው ያሉት። ባህር ዳር አቁሞ ነበረ ሙሉ በሙሉ ወደ ትምህርት ገብቶ ነው ያሉት። ሀያ ሁለቱ ውስጥ ነው የሚቆጠሩት እነኚህ። ወይም ደግሞ ሀሮማያ ችግር ነበረበት የሆነ ጊዜ፣ አሁን ግን ሙሉ በሙሉ ትምህርት ገብቶ ነው ያሉት። ወደ አቡልቱም እንደውም ዘግቶ ነበረ፣ አሁን ትምህርት ላይ ነው ያለ። ጅማ ተማሪ ተንጠባጥቦበት ነበር፣ አሁን ትምህርት ወደ ትምህርት እየተቋረጠበት ሌላ ቀን ደግሞ የሚቀጥል። አሁን ወለጋና ደንቢዶሎ ትንሽ ክፍተት ያለብን፣ እነሱም በተቻለ ፍጥነት ፊክስ አርገን ወደ ትምህርት ይመለሳሉ ብለን እናስባለን። ብዙ ተማሪዎች ከሁለቱም ክልሎች ወደ የቤተሰቦቻቸው መመለሳቸው ከዚህ ቀደም መዘገባችን ይታወሳል። ለእነዚህ ተማሪዎች ለወላጆችም ምንድነው ማስተላለፍ የምትፈልጉት መልእክትና ዋስትና አሁን ባለ ሁኔታ በጣም የተጠናከረ የጸጥታ ሁኔታ እንዲኖርና ሰላማዊ መማር ማስተማሩ ሙሉ በሙሉ እንዲመለስ ከፍተኛ የሆነ ጥረት እያደረግ ስለሆነና፣ የበላይነትን የማስከበሩ ስራ በተጠናከረ ሁኔታ እየተሰራ ስለሆነ ተማሪዎችን የተማሪዎች ቤተሰብም የአካባቢ ማህበረሰብ በጣም በደንብ ጠንከር ከምን ጊዜውም በላይ ይሄ ነገር ወደ ኋላ እንዳይመለስ ረርቱ ሰላማዊ መማር ማስተማሩ ለማስቀጠል የበኩላቸውን የሚጠበቅባቸው ሚና እንዲወጡ አደራል ማለት ነው ፈልገው የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ከትላንት በስቲያ ለመገናኛ ብዙኃን እንደተናገሩት ባለፉት አስራ አምስት ቀናት ከፍተኛ ግምገማ ከተደረገ በኋላ መቶ ሰባ ያክል ተማሪዎች ላይ ከአንድ ዓመት ከትምህርት መወገድ ቅጣት እስከ ሙሉ በሙሉ ከትምህርት ገበታ እንዲሰናበቱ ተደርጓል ብለዋል። ሁለት መቶ ሰማንያ የሚደርሱ ተማሪዎች ደግሞ የመጨረሻ ማስጠንቀቂያ እንደተሰጣቸውን ያስታወቁት ከእነዚህ እርምጃዎች ውስጥ በቅርብ የአንድ ተማሪ ሕይወት ያለፈበት የድሬዳዋ ዩኒቨርሲቲ በተናጠል በሰጠው ውሳኔ ሁለት ተማሪዎች ሙሉ በሙሉ ከትምህርት ገበታቸው እንዲሰናበቱ፣ ሰባት ተማሪዎች እያንዳንዳቸው ለሶስት ዓመት ከትምህርት ገበታቸው እንዲታገዱ፣ ስምንት ተማሪዎች እያንዳንዳቸው ለሁለት ዓመት ከትምህርት ገበታ እንዲታገዱ፣ እንዲሁም አንድ ተባረው የነበረ በወቅቱ የዩኒቨርሲቲ ተማሪ ያልነበረ ግን በተፈጠረው የጸጥታ ችግር ውስጥ ተሳታፊ መሆኑ ስለተረጋገጠ ዩኒቨርሲቲው ክስ መስርቶ ግለሰቡ በሕግ ተጠያቂ እንዲሆን መወሰኑን በዩኒቨርሲቲው የፌስቡክ ገጽ ላይ ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዘገባው እናመሰግናለን። ባለፉት አስርት ዓመታት የአሜሪካን ዩኒቨርሲቲዎች የዓለም አቀፍ ተማሪዎች መዳረሻ በመሆን ለእውቀት ብልጽግና አስተዋጽኦ አድርገዋል። ከዚህ በተጨማሪ ለአሜሪካን ምጣኔ ሀብት በቢሊዮኖች የሚገመት ዶላር በማምጣትም ገቢ ፈጥረዋል። ይሁንና ከቅርብ ጊዜ ወዲህ የዓለም አቀፍ ተማሪዎች ቁጥር እየቀነሰ መጥቷል። ለምን? የካትሊን ስትሪክ እና ብሮክኒን ቤኔትን ዘገባ ወደ አማርኛ የመለሰችው ኤደን ገረመው መልስ ይዛለች። ሹርቲሴና የአሜሪካን ኮሌጆች ለምን እንደመረጠች ታውቃለች። እዚህ ያለው ነጻነት መማር የምንፈልገውን መርጠን እንድንማር ያደርገናል። በዛ ላይ እዚህ በመማራችን የምናገኛቸው እድሎች ሰፊ ናቸው። እዚህ ኮሎምቢያ ዩኒቨርሲቲ ጠቅላይ ሚኒስትሮች፣ ፕሬዚዳንቶች እና የኖቤል ሎሬቶች ንግግር ሲያደርጉ መካፈል ችለናል። አለም አቀፍ ተማሪዎችን የሚማርከው ይሄ ብቻ አይደለም። ዣን ሜንግሉ የምትለው አላት። የዩናይትድ ስቴትስ ትምህርቶች አነቃቂ የሆኑ ውይይቶችን ይፈጥራሉ። የአቻ ለአቻ ውይይቶች በክፍል ውስጥ ይካሄዳል። እንግሊዝ ሀገር ግን አብዛኛውን ሰዓት መምህሩ ገለጻ ሲያደርግ ያልፋል። ከአንድ ሚሊዮን በላይ አለም ተማሪዎች በአሁኑ ሰዓት ዩናይትድ ስቴትስ ውስጥ እየተማሩ ይገኛሉ። ነገር ግን አሜሪካ ውስጥ ትምህርት የመማር ፍላጎት እየቀነሰ ይሆን? ሜሪ የትምህርት ባለሙያ ናቸው። ባለፉት ሁለት ዓመታት ተማሪዎች መማር በሚፈልጓቸው ትምህርት ቤቶች ላይ ለውጥ አይተናል። አንዳንድ የውጭ ሀገር ተማሪዎች በዩናይትድ ስቴትስ ኮሌጆች እና ዩኒቨርሲቲዎች ዋጋ የተነሳ እየሸሹ ነው። በመንግስት ዩኒቨርስቲዎች ውስጥ እስከ 25 ሺህ ዶላር በዓመት በግል ዩኒቨርሲቲዎች ደግሞ እስከ 70 ሺህ ዶላር ይከፈላል። ይሁንና ዋጋ ብቻ ሳይሆን የዩናይትድ ስቴትስ የተማሪ ቪዛ ማግኘት በራሱም ፈታኝ ነው። አብሄላሽ ፓርሰን ዓለም አቀፍ ተማሪ ነው። ልጆቻቸውን ወደ ዩናይትድ ስቴትስ ትምህርት ቤቶች መላክ የሚፈልጉና በቪዛ ምክንያት የተዉ ወላጆች አይቻለሁ። ስደተኞችን በተመለከተ ያለው ሁኔታ ያልተረጋገጠ ነው። ይህ ደግሞ ለመወሰን ትልቁ ነገር ነው። ሊቻሌ ጆሴፍም እንዲሁ ዓለም አቀፍ ተማሪ ናት። The number one struggle with this visa situation is not having stability, security. I think it's the uncertainty that uh, really affects how a lot of students view America as an education. የአሜሪካን የውጭ ፖሊስና ከተለየ አገራት የሚመጡ ስደተኞችን በተመለከተ የሚደረጉ የሰሉ የፖለቲካ ክርክሮች ይህን ጥርጣሬ ያባብሱታል። ኤስተር ብሪመር ዓለም አቀፍ የመምህራን ማህበር ኤን ኤ ኤፍ ኤስ ኤ ስራ አስፈጻሚ ናት። the strong anti-immigrant rhetoric that unfortunately is dominating our political environment ከባድ የሆነ የስደተኞች ጥላቻ እና ተቀባይነት የማጣት ስሜት የፖለቲካውን አየር ሞልቶታል። እንዲህ የመሰሉ ስሜቶች በዓለም አቀፍ ተማሪዎች እና ተመራማሪዎች ዘንድ አሉታዊ ስሜትን ይፈጥራሉ። በተመሳሳይ በአሜሪካ ትምህርት ቤቶች ውስጥ ያሉ የጅምላ ተኩሶችና የውጭ አገር ሰዎችን ኢላማ ያደረጉ የወንጀል ጥቃቶች በዓለም ላይ የዜና ርዕሶች ናቸው። ውጤቱ ደግሞ ዓለም አቀፍ ተማሪዎች ከዩናይትድ ስቴትስ ትምህርት ቤቶች ራሳቸውን እንዲያገሉ ያደርጋል። እንደ አለም አቀፍ የትምህርት ተቋም ጥናት መሰረት በዓለም አቀፍ ደረጃ አሜሪካ አሁንም የተማሪዎች ተቀዳሚ ምርጫ ናት። ይሁንና እንደ ካናዳ፣ አውስትራሊያ፣ ኒውዚላንድ ያሉ አገራትም ተወዳጅነትን እያተረፉ ነው። በአሜሪካ የውጭ ጉዳይ መስሪያ ቤት የሚሰሩት ማሪ ሮይስ እንዲህ ይላሉ ዓለም አቀፍ ተማሪዎች ብዙ አማራጭ እንዳላቸው እናውቃለን። ምንም እንኳን የዋጋው መወደድና ሌሎች እክሎች ቢኖሩትም አሁንም ድረስ ግን ዓለም አቀፉ የተማሪዎች ትኩረት አሜሪካ ላይ ነው። ዴቦራ ኩዌሮ ሴናም ዓለም አቀፍ ተማሪ ናት። እዚህ መሆኔ ብዙ በሮች እንዲከፈቱልኝ ረድቶኛል። ሾርቲ ሴናም እንዲህ ትላለች። የተዋወቅኳቸውን ሰዎችና ያገኘኋቸውን እድሎች በሙሉ ሳስባቸው አሜሪካ አሜሪካዊ ብቻ ሳይሆን ዓለም አቀፋዊ የሆነ ነገርን እንደምትፈጥር ተረድቻለሁ። ዴቦራሴና አክላም እድሎቹ ሁሉንም ነገር ይቀይራሉ ነው የምትለው። በውጭ ሀገር ተማሪዎች ላይ የተመሰረቱት የዩናይትድ ስቴትስ ዩኒቨርስቲዎችም ወደፊትም ይሄ ስሜት ይቀጥላል ብለው ተስፋ ያደርጋሉ። ጥቅሶቻችን የዛሬው የጋቢና ቪኦኤ ጉዞአችን በዚህ ተጠናቋል። አብራችን ስለነበራችሁ እናመሰግናለን። በጋቢና አት ቪኦኤ ኒውስ ዳት ካም ብላችሁ አስተያየታችሁን ላኩልን። ኤልያስ ገበየው የዛሬ የስርጭት መሐንዲሳችን ነበር። ሀብታሙ ስዩም ሳስተናግዳችሁ ነበር። ደናም በጠዋት ማለት ተናፋቂ You mean to sound, but the ones hello Tell me how fucking you so I do <music> kun radio Sagat.